አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ብሪታንያ ተጨማሪ 30 ሚሊዮን ፓውንድ ለኢትዮጵያ እንደምትሰጥ ታወቀ፣ በወሎንኮሚ ኦሮሚያ የተፈጸመው ግድያ፣ ግብፅ ከኢትዮጵያ ጋር መተማመን የማዳበር ፍላጎት እንዳላት ገለጸች፣ ኬንያውያን ሙስሊሞች ክርስቲያኖችን ከሞት አዳነው የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። ብሪታንያ በኢትዮጵያ ለተከሰተው ከባድ ድርቅ ተጨማሪ 30 ሚሊዮን ፓውንድ እንደምትሰጥ ጋርዲያን ድረገጽ ላይ የወጣው ጽሑፍ ገልጿል። ዓለም አቀፍ የልማት ክፍል በገለጸው መሰረት የድርቁ ሁኔታ መራዘም በመጪው ዓመት አስቸኳይ እርዳታ የሚያስፈልጋቸው ሰዎች ብዛት 18 ሚሊዮን ሊደርስ ይችላል። ብሪታንያ ከምትሰጠው ገንዘብ ግማሹ 19 ሚሊዮን ለሚሆኑ ሰዎች የአስቸኳይ ጊዜ ረድኤት ለማቅረብ እንዲችል ለዓለም የምግብ ፕሮግራም ይሰጣል። አስራ አራት ሚሊዮን ፓውንድ ደግሞ የተባበሩት መንግስታት ድርጅት አገልግሎቶችና የአስቸኳይ ጊዜ ውሃና የጤና ጥበቃ አገልግሎት ለሚያቀርቡት መንግስታዊ ያልሆኑ ድርጅቶች ተደራሽ ይሆናል ሲል የጋርዲያን ድረገጽ ጠቁሟል። እርዳታው እንደሚሰጥ የተገለጸው አዲሱ የብሪታንያ የዓለም አቀፍ የልማት ሚኒስትር ኒክ ሀርድ በያዝነው ወር ኢትዮጵያን በጎበኝበት ወቅት ነው። የብሪታንያው ባለስልጣን በትግራይ ክልል ያለ አንድ የጤና ጣቢያን ከጎበኙ በኋላ በቦታው የነበሩትን እናቶችና ልጆች ብዛት ሲታይ ችግሩ ምን ያህል ከባድ እንደሆነ መረዳት ይቻላል። በብሪታንያ የሚረዳው አገልግሎት ጠቃሚነትንም ያመላክታል ማለታቸውን ጋርዲያን ድረገጽ ጠቅሷል። ኢትዮጵያ ውስጥ የተከሰተው ድርቅ አስከፊ በመሆኑ በሚሊዮኖች የሚቆጠሩ ሰዎችን አደጋ ላይ ጥሏል። የድርቁ አስከፊነት ከፊነት ከ30 ዓመታት በፊት ደርሶ ከነበረው ጋር የሚመሳሰል ነው። በአሁኑ ወቅት ግን የኢትዮጵያ መንግስት ህዝቡን ለመርዳት በመቻል ረገድ በተሻለ ሁኔታ ነው ያለው። ነገር ግን አሁንም ቢሆን የዓለም አቀፍ ድጋፍ ያስፈልገዋል ሲሉ የብሪታንያው ባለሥልጣን መናገራቸውን የጋርዲያን ጋዜጣ ድረገጽ አውስቷል። ሀገሪቱ በድርቅ የተጎዱትን ለመመገብ 200 ሚሊዮን ፓውንድ የመደበች ሲሆን አብዛኛው ለእህል መሸመቻ እንደዋለ ድረገጹ ገልጿል። ሀገሪቱ ባቀደችው ትልቅ የመዋለ ንዋይ ግንባታ መሰረት የባቡር ሐዲድን፣ አፓርትመንቶችን፣ የስኳር ፋብሪካዎችንና በራሷ ገንዘብ ከመላ አፍሪቃ ግዙፍ የሆነ የመብራት ማመንጫ ግድብ እየገነባች ነው። ይሁንና የደረሰባት ድርቅ ከባድ በመሆኑ ለመንገድ ግንባታ ከሚውለው ገንዘብ ቀንሳ በድርቅ ረድኤት ላይ ለማዋል ማቀዷን ጋርዲያን ድረገጽ ላይ የወጣው ጽሑፍ ጠቁሟል። አሁንም ጋርዲያን በኦሮሚያ በሚካሄደው ተቃውሞ ስለ ተፈጸሙት ግድያዎች ዘግቧል። የተቃውሞ ሰልፈኞቹ ሁለት አስከሬኖችን በብርድ ልብስና በፕላስቲክ ጠቅለው የሞቱት ሰዎች ስሞች የተጻፉባቸው ወረቀቶች እላያቸው ላይ አስቀምጠዋል። የገደሏቸው ጥይቶች ቀለሆችም እዛው ይታያሉ። ዲሞክራሲም ሆነ ፍትህ የለም እያሉ የተቃውሞ ሰልፈኞቹ ማስተጋባት ጀመሩ። ይህ የሆነው ባለፈው ሳምንት ማክሰኞ ሲሆን በኦሮሚያ ክልል ወሎን ኮሚ በተባለው ቦታ ላይ ነው የተፈጸመው። የጸጥታ ኃይሎች በአዲስ አበባ አካባቢ ያሉትን የእርሻ ቦታዎችን ለማልማት የታሰበውን እቅድ በመቃወም በተሰባሰቡት ሰዎች ላይ ተኩስ ከፈቱ። ቢያንስ አራት ሰዎች ተገድለዋል ይላል ዘጋቢው። የጸጥታ ኃይሎቹ ቶክስ ከመክፈታቸው በፊት ወሎንኮሚ ላይ የተካሄደው ተቃውሞ ሰላማዊ ነበር ሲሉ የተለያዩ የአይን ምስክሮች ተናግረዋል። ሆኖም ከአራት ቀናት በፊት የከተማይቱን አስተዳደር ግቢ ዘርፈውና አውድመው ፖሊስ ጣቢያውን በእሳት አጋይተዋል ይላል የጋርዲያን ጋዜጣ ድረገጽ ዘገባ። አልሞኒተር የተባለው የግብፅ ጋዜጣ ድረገጽ ደግሞ ግብፅና ኢትዮጵያ የታላቁ ህዳሴ ግድብ ግንባታን በሚመለከት ልዩነት ቢኖራቸውም ግብፅ ከኢትዮጵያ ጋር የመተማመን መንፈስ የመገንባት ፍላጎት እንዳላት ጠቁሟል። የግብፅ፣ የሱዳንና የኢትዮጵያ የውሃ ሀብት ሚኒስትሮች ታላቁ የህዳሴ ግድብ ሊያደርስ የሚችለው አደጋን በሚመለከት በቴክኒካዊ ስምምነት ላይ ለመድረስ ባለመቻላቸው የድርድሩ ሂደት በውጭ ጉዳይ ሚኒስትሮች ደረጃ እንዲካሄድ መደረጉን የግብፅ የውሃ ሀብትና የመስኖ ጉዳይ ሚኒስትር ሐሳም ሞግሃዚ መናገራቸውን አልሞኒተር ጠቅሷል። ሞግሃዚ አያይዘውም ግብፅ ከኢትዮጵያ ጋር በፖለቲካ ረገድ መተማመን ለመገንባት ቁርጠኛ ናት፣ ይሁንና የናይል ወይም የአባይ ወንዝ ውሃን በሚመለከት ያላትን ታሪካዊ መብት አትለቅም ማለታቸውን ድረገጹ ጨምሮ ገልጿል። የግብፅ የውሃ ሀብትና የመስኖ ጉዳይ ሚኒስትሩ በያዝነው ወር ሶስቱ ሀገሮች በካርቱም ካደረጉት ስብሰባ እንደተመለሱ ለአልሞኒተር ጋዜጣ ድረገጽ ይህን የተናገሩት ድርድሩ መካሄዱን የሚቃወሙት ሰዎች ጊዜ ማጥፋት ነው በማለት ድርድሩ እንዲቆም በሚጠይቁበት ወቅት እንደሆነ ድረገጹ አውስቷል። ኢትዮጵያ በበኩሏ የድርድሩን ውጤትና የቴክኒካዊ ጥናቱን ውጤት ሳትጠብቅ ግድቡን በመገንባት ስራው አቀጥላለች ይላል ድረገጹ ላይ የወጣው ጽሁፍ። በአዲስ አበባ በካይሮና በካርቱም መካከል ስለ ግድቡ ቴክኒካዊ ጥናት ጉዳይ ባለፈው ዓመት ድርድር የተጀመረው ፕሬዚደንት ዓብደል ፋታህ አልሲሲ ስልጣን ተረክበው ስለ ናይል ወንዝ ውሃ አያያዝ ጉዳይ ከኢትዮጵያ ጋር የትብብር ሰነድ ከፈረሙ በኋላ ነው። ከአንድ ዓመት ተኩል በላይ ለሆነ ጊዜ ድርድሮች ሲካሄዱ የቆዩ ቢሆንም ግድቡ ሊያደርስ ስለሚችለው ጉዳት የሚካሄደው ጥናትን አስመልክቶ ስምምነት ላይ ለመድረስ አልተቻለም ሲል አልሞኒተር የተባለው የግብፅ ጋዜጣ ድረገጽ ዘግቧል። የሶስቱ ሀገራት ፕሬዝዳንቶች ባለፈው ግንቦት ወር በፈረሙት የመርህ ስምምነቶች መሰረት የቴክኒካዊ ጥናት ከተደረገ በኋላ የግብፅ የኢትዮጵያና ና የሱዳን የውሃ ሀብት ሚኒስትሮች ግድቡ የሚሰራበትን ዘዴ ይቀይሳል። እቅዱ የቴክኒካዊ ጥናቱ ከተጠናቀቀ በኋላ የህዳሴ ግድብ የወንዙ ግርጌ ሀገሮችን በማይጎዳበት መንገድ እንዲገነባ ለማድረግ እንደሆነ የግብፁ ባለስልጣን መግለጻቸውን የአልሞኒተር ጋዜጣ ጠቅሷል። ግብጽ በግድቡ ግንባታና አያያዝ ተሳትፎ እንዲኖራ ስትጠይቅ የግብጽ ቴክኒሽያኖች በግድቡ ግንባታ ላይ በቋሚነት ይመደባሉ ማለት ሳይሆን የድርድሩ ሂደት ከተጠናቀቀ በኋላ አንድ ዘዴ እንዲፈለግ የታቀደ መሆኑን የግብጽ የውሃ ሀብትና የመስኖ ጉዳይ ሚኒስትር እንዳስረዱ የአልሞኒተር ድረገጽ ጨምሮ ጠቅሷል። ቢቢሲ ማለት የብሪታንያ የዜና ስርጭት ኮርፖሬሽን በዘግበው መሰረት ኬንያውያን ሙስሊሞች ጉዞ ላይ እንዳሉ እስላማውያን አማጽያን አገቷቸው። አማጽያኑ ሙስሊምና ክርስቲያኖቹን ለመለየት ሲሞክሩ ሙስሊሞቹ አንለይም ብለው እምቢ እንዳሏቸው የአይን ምስክሮች ጠቁመዋል። ሙስሊሞቹ ሁላችንም አብረን ግደሉን ወይም ተውን እንዳሏቸውና በመጨረሻም ትተዋቸው እንደሄዱ የአካባቢው አስተዳዳሪ ለኬንያ ሚዲያ እንደተናገሩ የቢቢሲው ዘገባ ገልጿል። አውቶቡሱ ከመዲና ይቱ ናይሮቢ ወደ ማንዴራ ከተማ ይጓዝ እንደነበር ታውቋል። ጥቃቱ የተከፈተው አልዋክ በተባለው የሶማሊያ ድንበር ላይ በሚገኝ መንደር ሲሆን ቢያንስ ሁለት ሰዎች ተገድለዋል። የሶማሊያው ጽንፈኛ ቡድን አልሸባብ ለጥቃቱ ኃላፊነት ወስዷል። አብዛኞቹ በሰሜን ምስራቅ ኬንያ ያሉት ሰዎች የሶማሊያ ዝርያ ያለባቸው ሙስሊም ኬንያውያን ናቸው። የአልሸባብ ኢላማዎች ሙስሊም ያልሆኑ ሰዎች ቢሆኑም አልሸባብ በሚያደርሰው ጥቃት አንድምታ እንደሚጎዱ ዘገባው ጠቅሷል። ባለፈው ዓመት ማንዴራ ላይ በተፈጸመው ጥቃት ክርስቲያኖቹን ከሙስሊሞች ለይተው ከገደሉ በኋላ ከሌሎች የሀገሪቱ ክፍሎች ሄደው እዛው ይሰሩ የነበሩት ከሁለት ሺህ በላይ የሚሆኑ አስተማሪዎችና የጤና ጥበቃ ሰራተኞች ከአካባቢው ለመውጣት እንደተገደዱ የቢቢሲው ዘገባ ጠቅሶ የአውቶቡስ ተሳፋሪ ሙስሊሞች ያን ጽኑ እርምጃ የወሰዱት ቀደም ሲል የተጠቀሰው ሁኔታ እንዳይደገም ሊሆን እንደሚችል ይገምታል። ሙስሊሞቹ ከክርስቲያን ወንድሞቻቸው ጋር አንነጠልም ማለታቸውን በጥቃቱ ወቅት የነበረው የአውቶቡስ ነጂ እንዳረጋገጠለት የማካ አውቶቡስ ኩባንያ ሰራተኛ መግለጹን የቢቢሲ ዘገባ ጠቁሟል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።